ሜላት ዮሴፍ ትባላለች ከአጋሯ ህሊና በለጠ ጋ በመሆን በእናቶችና ህጻናት አመጋገብ ላይ ያተኮረ የምግብ ዝግጅት መጽሐፍ አሳትመዋል። ከዚህ በተጨማሪም ቪታ ባይት የተሰኘ የስነ ምግብ ድርጅት ከፍተው በእናቶችና ህጻናት አመጋገብ ላይ ውጤታማ የሆነ የባህሪ ለውጥ ለማምጣት እየሰሩ ይገኛሉ። ሜላትን ወደዚህ ስራ እንዴት ገባሽ ብዬ ጠይቄያት ነበር። ልጄን ወልጌ ስድስት ወር ሲሆናት በጣም ተቸገር ነበረ። አንቺም ታውቂ ሆናል። በሴር ላክሰሪኮም የሚባሉ ተዘጋጅተ የሚሸጡ ምግቦች አሉ እሱ ይገዛለህ ከጣት ከማታ ልጅ እሱ ነው የምትበላው። ያ በጣም ያስጨነቀኝ ነበረ። የድርጅቱ መስራች ሌላ መስራቸሮች ሊናበለጠ እሷ የተሻለ ያለ ግንዛቤም የተሻለ እውቀትን ነበራት በዚህ ጉዳይ ላይ ብዙ ነገሮችን ታስጨብጠኝ ነበር። ምክንያቱም እሷ ለረዥም ዓመታት እዚህ ተር ላይ ነበር የምትሰራው። ከዛ አካባቢያችን ላይ ያሉ ደግሞ ጓደኞቻችን፣ ቤተሰቦቻችን ውስጥ እንዲህ በተለይ የመጀመሪያ ልጃቸውን ሲወልዱ ሰዎች ሲቸገሩ አያን ምክንያቱም ከተማ ላይ ያለውም ሰው መግዛት ቢችልም እንኳን በእውቀት ማነስ ምክንያት ልጁን የተመጣጠነ ምግብ ሳይሰ እያሳደገ ያለበት ሁኔታ ነው ያለው እና ያንን ሁለታችንም አየነው። ቀጥና ላይ ለምን አንሰራም ብለው ስራቱን ተቋቋመ። ቀጣዩ ስራ የተለያዩ ጥናቶችን ማገላበጥ ቀላልና ኪስን የማይጎዱ የምግብ አይነቶችን በመግዛት የተመጣጠነ ምግብን ማዘጋጀት እንዲሁም ደግሞ በእሱ ላይ ተመርኩዞ አንድ ሺህ ቀናት የሚል መጽሐፍ ማዘጋጀት ነበር። ለመሆኑ እነዚህ አንድ ሺህ ቀናት ምንድን ናቸው? አንድ ሺህ ቀናት የተባለው እንግዲህ ሁለት መቶ ሰባ የእርግዝና ቀናት፣ ሰላሳ ሰላሳ ቀን ዘጠኝ ወር፣ ከዛ ደግሞ ሶስት መቶ ስልሳ አምስት የመጀመሪያው አንድ አመት፣ ከዛ ደግሞ ሶስት መቶ ስልሳ አምስት ሁለተኛው አመት፣ አንድ ላይ ስትደምራቸው አንድ ሺህ ነው የሚመጣው። ይሄ ጊዜ ግን ለምንድን ነው በጣም ትኩረት ተሰጥቶ ዓለም ላይ በሙሉ በዚህ የሚሰራበት ብለሽ ስትጠይቂ፣ በዚህ ጊዜ ላይ ልጆች የሚያስፈልጋቸውን በቂ የተመጣጠን የተመጣጣን ምግብ ካላገኙ በበሽታ የመያዝ እድላቸው በጣም ከፍተኛ ነው። በአካል ይህም በአዕምሮ እድገታቸው በጣም ይወሰናል። አሁን የሰባት ዓመት ልጆችን እኩል ደብረሽ ብታይ አንዳንዱ በጣም ረዥም ይሆናል፣ አንዳንዱ ደግሞ መካከለኛ ይሆናል፣ አንዳንዱ በጣም አጭር ይሆናል። እና ይሄ አንዴ ከተፈጠረ በኋላ ማለት ነው ወደኋላ መልሶች ማስተካከል አፍሱ አካል ላይም አይምሮ ላይ የሚመጣውን ጉዳት። ከዛ ሌሎች ትምህርት ቤት ደግሞ በሚጀምሩበት ጊዜ ትምህርት የመቀበል ችሎታቸውን በጣም ይቀንሳል። ምክንያቱም አይምሯቸው ማደግ በሚገባው ደረጃ አላደገም። ስለዚህ ተመልሰን ማግኘት የማንችለው ጊዜ ስለሆነ እና ጉዳቱ ለዕድሜ ልክ ስለሆነ ነው በቃ ላይ ብቻ አደለም ዓለም ላይ በሙሉ ተሰቶት የሚሰራ ስራ ነው። ከዛ በኋላ እንቅስቃሴያችን የሆነው ከእንደዚህ ስርዓተ ምግብ ላይ የሚሰሩት ዓለም አቀፍ ድርጅቶች አሉ። እነሱ በሚሰሩት ፕሮጀክት ስር ምንድነው የሚሰጠ ሰርቪስ ባህሪ ለውጥ ሊያመጡ የሚችሉ ዘቶችን ማዘጋጀት፣ ከዛ ደግሞ አሰልጠኞችን ማሰልጠን አካባቢው ጋር ያለውን ለስርዓተ ምግብ መዛባት ወይም ለምግብ እጥረት ችግር ዋናው መንስኤዎችን ማጥናት፣ ከዛ በዛ መሰረት እና ሊያመጣ የሚችል ነገር ማቀድና ያንን ድጋፍ እየሰጠን መስራት ዋል ነው የምንሰራው ያለ ነው። አሁን ገጠር ላይ ስትሄድ የምታያቸው አንዳንድ ችግሮች ከአለማወቅ ችግርም ያልፋሉ። የአቅም ጉዳይ አለ። ተመጣጠነ ምግቦች በርካሽ ዋጋ አለመገኘት አለ። ስለዚህ ወደፊት ጎን ለጎን ደግሞ ከገበሬዎች ጋር ምንሰራ ምችልበት ሁኔታ እቅድ እያወጣን ያለ ነው። በጣም ከባዱ ነገር አንድ ስራ በመስራት ችግሩን ሊያስጣታች ለባህሪ ለውጥ በማንጣት ችግሩን ሊያስጣታችን በጣም ብዙ ሴክተሮች ነው የሚነካኩት ነው። ስለዚህ በጣም የተቀናጀ ስራ ይፈልጋል። ሜላት ስታጠቃልልም በሀገሪቷ ውስጥ ያለው የስርአተ ምግብ ችግር የባህሪ ለውጥ ከማምጣት በዘለለ የስርአተ ምግብ ዘርፉ ላይ መዋለ ንዋያቸውን የሚያፈሱ ባለ ሀብቶች አለመኖሯቸውና ዘርፉ መንግስታዊ ላልሆኑ የተራድኦ ድርጅቶች ብቻ መጥተው ጉዳዩን አሳሳቢ ያደርገዋል። ስለዚህም ደግሞ ግለሰቦች መዋለ ነዋያቸውን በዚህ ዘርፍ ላይ ቢያፈሱ መልካም ነው ብላለች።